Okay. سبيرز بس ወይዘሮ ዘለቃ መለሰ እና አቶ ጥላይ ተከተል በአደላይድ የታላቁ ህዳሴ ግድብ የገንዘብ ስጦታና አሰባሳቢ ኮሚቴ አስተባባሪ አባላት የፊታችን ኖቬምበር አንድ ለኢትዮጵያ የታላቁ ህዳሴ ግድብ ገቢ ለማሰባሰብ ቅድሚያ ወጥናችሁ ይዛችኋል። የገቢና የስጦታ ማሰባሰቡ ሂደት የሚከናወነው በምን መልኩ ነው? የትስ ነው የሚካሄደው? በቅድሚያ አቶ ጥላይ ያገናለው አቶ ካሳሁን፣ እንዲሁም ፕሮግራም ተከታታዮችን በየጊዜውም ደግሞ በማህበረሰብ ውስጥ የሚደረጉ እንቅስቃሴዎችን በህብረተሰቡ እንዲታወቁ ለምታበረክቱት አስተዋጽኦ እጅግ አድርጌ የኤስቤስን ጋዜጠኞችና ሰራተኞች ለማመስገን ወዳለው በመግቢያ እንዳልከው በኖቨምበር ዋን የሚኖረው የገንዘብ ማሰባሰብ እና የስጦታን ታላቁ የህዳሴ ግድብ በአድሌድ ውስጥ የምናደርገው በሀገር አቀፍ ደረጃ በአውስትሬሊያ ከተቋቋመው ከዋናው ኮሚቴ ጋር የጀመረውን ሀሳብ በየስቴቱ ደግሞ እንዲሁ በተለየ ሁኔታ የተሻለ ስራ ለመስራት ፕሮግራም ተነድፎ የዛ ክፍል አካል የሆነ ነው። ይህንንም በደቡብ አውስትሬሊያ ያለው የኮቪድ ስርጭት በጣም በመንግስት በኩል በተወሰደው ጠንካራ ቁጥጥር እንደ ልባችን ቁጥሩ የተወሰነ ያክል እንኳን ቢሆን በአዳራሽ ውስጥ ተሰብስቦ ዝግጅትን ለማድረግ የሚፈቅድ በመሆኑ ከሌሎቹ ከቪክቶሪያ እና ከአንዳንድ ስቴቶች የተለየ እድል አጋጥሞናል። ይህንንም በመጠቀም ኖቨምበር ዋን ፋይቭ ፒኤም ጀምሮ እስከ ቴን ፒኤም ድረስ የሚቆይ በሰርቪያን ሴንተር ሆል ስድስት መቶ ሰባ አምስት ፖርት ሮድ ውድቪል ፓርክ በሚገኘው አዳራሽ ውስጥ የቤት ውስጥ የገንዘብ ማሰባሰብና የስጦታ ፕሮግራምን አዘጋጅተናል። ዝግጅቱ ዘርፈ ብዙ ነው። ጥናታዊ ጽሑፎች የሚቀርቡበት የሃይማኖት አባቶች በጸሎትና በቡራኬ የሚከፍቱት እንዲሁም ደግሞ በዚህ ማሰባሰቡ ጉዳይ ላይ አብረውን የሚሰሩ የሚያስተባብሩ በሀገር አቀፍ ደረጃ ካሉት አቶ አያሌው ሁንዴሳም በዚሁ ጊዜ ይገኛሉ ብለን ተስፋ እናደርጋለን እንዲሁም የኢትዮጵያ ኤምበሲ ተጠባባቂ አምባሳደር በዚሁ ስብሰባ ላይ ይገኛሉ ንግግርም ያደርጋሉ ተብሎ እንጠብቃለን እና ዝግጅታችን ከሞላ ጎደል ይህንን ይመስላል። ጥሩ ዝግጅት እና እንቅስቃሴን በማድረግ ላይ እንገኛለን። ካሳሁን ወይዘሮ ዘለቃስ በዝግጅቱ እስካሁን ድረስ ያሰባሰባችኋቸው ወይም ቃል የሰጡ ሰዎች አሉ? የተሰባሰበ ገቢስ አለ በእናንተ በኩል በአደላይ አስተባባሪ ኮሚቴ በኩል? ሁለተኛ ካሁኑስ በኖቬምበር አንዱ ላይ ምን ያህል መጠን ያለው ገቢ ለማሰባሰብ አስባችኋል? በምን አይነት መልኩስ ነው ሰዎች ችሮታቸውን ወይም ደግሞ የቦንድ ግዢያቸውን ማከናወን የሚችሉት? ከአሁን ድረስ ያሰባሰብነው ገንዘብ ባለፈው ጊዜ በመላው አውስትራሊያ በዙም ስብሰባ እንደተደረገው ወደ ሀምሳ ሶስት ሺ ከሳውዝ አውስትራሊያ ተሰብስቧል። በአሁኑ ጊዜ ደግሞ የምናስበው እያንዳንዱ ትኬት የተሸጥነው በመቶ ብር ነው። ያ ወጫችን ሸፍነን የተረፈውን ገንዘብ ኮንትሪቢዩት ለማድረግ ነው። ብዙ አንጠብቅም። በአሁኑ ጊዜ ግን ዋናው ነገር ምንድን ነው፣ ሰዎች አፕሊኬሽን ፎርም ይሞዳል ለግድቡ እና ከዛ በመቀጠል ደግሞ ሞር አዌርነስ እንዲኖራቸው ስለ አባይ ግድብ እና እንዴት መርዳት እንዳለብን ለምንስ መርዳት እንዳለብን በሚለው ነገር ላይ ያንን ለማድረግ ነው። ከገንዘቡ ውጭ ማለት ነው። ግን ቃል የተገባልን ገንዘብ በፕራክቲካል ማድረግ፣ ሌላው ነገር ደግሞ ሌሎችም ሰዎች፣ አዳዲስ ሰዎች እንዲገዙና እንዲሳተፉ ማድረግ ነው። ምን ያህል ለሚለው እንኳን አ ትክክለኛ መልስ ሊኖረኝ ይችላል ብዬ አላስብም። ግን ጥሩ ጥሩ አውትካም ይኖረዋል ብለን ተስፋ እናደርጋለን። አቶ ጥላይ በዚህ በተለይም በአሁኑ በኖቬምበር አንዱ የገቢስ ማሰባሰብ ጥረታችሁ ላይ የአድላይድ ነዋሪ የሆኑ ሰዎች በቦታው በስፍራው ላይ እንዲገኙ መገኘት ያልቻሉም ወገኖች ደግሞ እንደዚሁ በስልክ ወይም በተለያዩ ነገሮች እናንተ ጋር ደርሰው ቃላቸውን ወይም አስተዋጽኦአቸውን እንዲያበረክቱ ለማድረግ መልእክታችሁ ምንድነው? በምን መልክ ነው ሊያገኟችሁ የሚችሉት? በአካል እዛ መገኘት የማይችሉ ሰዎችስ ካሉ በጣም ጥሩ ጥያቄ ነው አቶ ካሳሁን። ይህንን ጉዳይ በደንብ ታስቦበት ለረጅም ጊዜ ያክል ስንዘጋጅበት ቆይተናል። በመጀመሪያ ደረጃ በተቻለ መጠን በየግል ስልኮቻቸው ሁሉ የዚህን ዝግጅት አስፈላጊነትን የሚያመለክት በማህበረሰቡ የተለያዩ ተሰሚነት ባላቸው ዝግጅቱንም ደግሞ ለሌሎች እንዲታወቅ ለማድረግ በቪዲዮ በተደገፈ መልእክቶችን ለሰዎች ለማድረስ ሞክረናል። በማስታወቂያዎችን በየቦታው አዘጋጅተናል። ኮንታክት ደግሞ ጥያቄና አስተያየትን ለሚፈልጉ ሰዎች የስልክ ቁጥሮቻችንን አስቀምጠናል። ስለዚህ በዛ ሊያገኙን ይችላሉ። ከዚህ ባለፈ ደግሞ ከኖቨምበር ፈርስት በፊት ያለውን ኦክቶበር ሰርቲ ፈርስት ቅዳሜ ዕለት ከሶስት ሰዓት እስከ ስድስት ሰዓት ባለው ከሰዓት በኋላ የህዝባዊ ስብሰባ በኢትዮጵያ ኤምባሲ በኩል ተጠርቷል። የኢትዮጵያ ኤምባሲ ይሄንን ያዘጋጀውም ለዚህ በዓል ዝግጅት ለኖቨምበር አንድ ለሚኖረው ዝግጅት ቀደም ብለው በመገኘት ኢንፎርሜሽን ለህብረተሰቡ ለመስጠት በመሆኑ ጥያቄ ያላቸው ሰዎች በዛ ላይ ተገኝተው ስለ ቦንዱም ስለሌላም ነገሮች ለመነጋገር የሚያስችል ስብሰባ በሌላ አዳራሽ ደግሞ የኢትዮጵያ ኤምበሲ አዘጋጅቷል። በነኛ ሁሉ መንገዶች ሰዎች ይህንን ፕሮግራም የማወቅ እድሉ ይኖራቸዋል። በተጨማሪም ደግሞ በእለቱ በሚደረገው ዝግጅት ላይ ለአንዳንድ ለሚፈልጉ ሰዎች ካሉ እና በቅድሚያ ቢያሳውቁን በዙም በቀጥታ በዛ ለሚደረገውን ፕሮግራምን እንዲካፈሉ ለማድረግ እድሉን ለማመቻቸት መንገድ እንዳለ ደግሞ በዚህ አጋጣሚ ለመግለጽ እወዳለሁ። እስካሁን ድረስ ያለው ግን በአብዛኛው ዘጠና ፐርሰንት በላይ አካባቢያችን ነዋሪዎች ስለዚህ ዝግጅት ያውቃሉ። እርዳታ ለማድረግ ቢፈልጉ ደግሞ በስልክ ቁጥሮቻችንን በመደወል ቃል በመግባት ወይም ደግሞ በቀጥታ ከኢትዮጵያ ኤምባሲ ዌብሳይት ላይ የሚገኘውን ኢንፎርሜሽን በመጠቀም ማንም ጋር ግንኙነት ሳያደርጉ በቀጥታ ወደ ባንክ በመሄድ የሚያስፈልገውን ፎርማሊቲ በማሟላት ለሀገራቸው ድጋፍ ለመስጠት የሚችሉ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። አመሰግናለን። ወይዘሮ ዘለቃ በተለይ በዚህ የገቢ ማሰባሰብ ጥረታችሁ ላይ የአደላይ ነዋሪዎች እንዲገኙ እና የተቻላቸውን ያክል አስተዋጽኦ እንዲያበረክቱ ልዩ መልእክት አሉት። በተለይ አሁን ባለው ሁኔታ ከመቼውም ጊዜ በላይ በጣም ልናስብበትና ኃላፊነት ሊሰማን ይገባል ብዬ አስባለሁ። ምክንያቱም በአሜሪካኖች፣ በግብጽ፣ በሱዳን ያለውን ሁኔታና በሀገራችን ላይ ያለመረጋጋት መፍጠር ከኢኮኖሚው እጥረት ውጭ ባሻገር ልናየው ይገባልና ያም ሊሰማን ይገባል። እስካሁን ባለው ሁኔታ ግን የሳውዝ አውስትራሊያ ኢትዮጵያን ኮሚኒቲ በሚችሉት ሁሉ ተባብረውናል። በጣም እናመሰግናለን። ግለሰቦች፣ ድርጅቶች እና የሃይማኖት አባቶች ሁሉም በሚቻላቸው ሁሉ መልእክቱን በማስተላለፍ ከኛ እኩል ተሰልፈዋል እና በቅድሚያ በጣም በጣም አመሰግናለሁ። ይሄ ነው መልክቴ። አቶ ጥላዬ ሰሞኑን ሰሞነኛ የሆነ ጉዳይ ቢኖር ፕሬዚዳንት ትራምፕ በህዳሴ ግድብን አስመልክተው ግብጽ የህዳሴ ግድብን የማጋየቱ ሁኔታን አበረታችነት ባለው ቃል ገልጸዋል። ያም በርካታ ኢትዮጵያውያንን በመላው ዓለም ኢትዮጵያ ያሉትንም ጨምሮ አስቆጥቷል። እንደዚሁም በመንግስት በኩል የተለያዩ መግለጫዎች ወጥተዋል። የምክር ቤቱን የአቋም መግለጫ ጨምሮ በግል እንደ ኢትዮጵያዊነቱን እንደዚሁም ደግሞ እንደ አስተባባሪ ኮሚቴ በዚህ በህዳሴ ግድብ ላይ በቀጥታም ስለሚመለከታችሁ የእርስዎ ስሜት ምንድን ነው? ኢትዮጵያውያን፣ አውስትራሊያውያን ምን ማድረግ ይችላሉ ወይም ሊያደርጉ ይገባል ይላሉ? በዚህ አጋጣሚ በሁለት መንገድ አየዋለሁ። በአንድ በኩል ቁጭትና እልህ ውስጥ የሚከት እኛን ደግሞ ኢትዮጵያውያንን እንደገና ታሪክም ደግሞ ለመስራት ሁለተኛውን አጋጣሚ ካዶ አድል ባለፈ አሁን ደግሞ በዚህ ትውልድ ጫንቃ ላይ የተቀመጠ ኃላፊነት አለ ብዬ ነው የሚሰማኝ። እንደምታውቀው አቶ ካሳሁን የኢትዮጵያን ወደ አንድነት ለማምጣት አፄ ሚኒሊክ ልክ አሁን የተበታተነ ሀሳብ እንዳለባት በሀገሪቱ ውስጥ ያለው የተበታተነ ሀሳብ እንዳለው በዛ ጊዜ ደግሞ ፊዚካሊ ሀገሮቹን አንድ ለማድረግ በየቦታ ያሉትን መሳፍንቶችን በፍቅርም በኃይልም ወደ አንድነት በሚያመጡበት ወቅት ነበረ የጣሊያን ጦርነት የተከፈተብን። በዛን ጊዜ የነበረውን ልዩነት ግን እርግፍ አድርገው የሀገር ጉዳይ ሲሆን እንደቀፎ እንደተነካባት እንደ ተነካባት ንብ በአንድነት የኢትዮጵያ ሕዝብ የጠላትን ወረራና እብሪተኝነት እንደ መከተው ሁሉ አሁን ደግሞ ይህ የኢትዮጵያ ሕዝብ ከድህነት እንዳይወጣ ለዘላለም ተመጽዋች ሆነን እንድንኖር እንጂ በራሳችን ቆመን የራሳችንን ሀብትና የራሳችንን ሪሶርሶች መጠቀም እንዳንችል የተደረገብንን ጫና የምንቋቋምበት ሌላ ታሪካዊ እድል አጋጥሞናል ነው የምለው። ስለዚህ በአንድ ወገን በአንድነት እንድንሆን እንደገና ደግሞ ታሪክ እንድንሰራ አጋጣሚ አለ። በሌላ በኩል ደግሞ የግድቡን ጨርሶ ወደምንፈልገው አቅጣጫ ወደምንፈልገው እድገት ለመሄድ ደግሞ አመቺ መረማመጃ መስፈንጠሪያ አድርጌ ነው የምጠቀመው። ይሄ በሁለቱም በኩል ለእኛ ይጠቅመናል። ቢሆንም ግን ኢትዮጵያውያን ማሰብ ያለብን ቆም ብለን ማሰብ ያለብን ለእኛ በጎ የማይመኙ የእኛን ከድህነት መውጣት የኛን በሰላም መኖር ለሌሎቹ ለምን አደጋ እንደሚሆንባቸውና ለምን እንደዚህ በየጊዜው ኢትዮጵያ እረፍት እንዳይኖራት እንደሚደረግ እያንዳንዱ ዜጋ ተገንዝቦ ልዩነቶቻችንን እያጠበብን በጋራ ታላቅ የሆነችውን ይችን ሀገራችንን እንድንገነባ በአንድነት ቆም ብለን የምናስብበት ጊዜ እንደሆነ አስበዋለሁ። ይሄም ደግሞ ይሆናል ብዬ አስባለሁ። ይኸው ነው ከሳሁን ልል የሚችለው ነገር ወይዘሮ ዘለቃስ፣ እርስዎን በግል እንደ ኢትዮጵያዊነቶ እንደዚሁም በአስተባባሪ ኮሚቴ አባልነቶስ ምን አይነት ስሜት ነው ያደረቦት? ኢትዮጵያውያን አውስትራሊያውያንስ ምላሻቸው ምን ሊሆን ይገባል ይላሉ? እኔም የሚሰማኝ እንዳትወጥ ላይ ነው። በኢትዮጵያዊነታችን እያንዳንዳችን ቁጭት ሊሰማን ይገባል። ለምን እኛ በሀገራችን ራሳችን ለማሸነፍ በምናደርገው ጥረት ላይ የውጭ ሰዎች ጣልቃ ገብነት ህጋዊ ባልሆነ መንገድ ሀገራችን ለምንሰራው ነገር ለማስቆም በሚያደርጉት ነገር ላይ ቁጭትና ሙር ኃላፊነት፣ የበለጠ አንድነትን፣ የበለጠ ፍቅርን፣ የበለጠ መተሳሰብን የሀሳብ ልዩነት ላይ ሳይሆን ማተኮር ያለብን የሀሳብ ልዩነት ጉልበት እንደሚሆን እና እያንዳንዱ ሰው የራሱ የሆነ አስተሳሰብ ሊኖረው ይችላል ግን ዞሮ ዞሮ ትልቁ ላይ ማተኮር እንዳለብን። ምንድን ነው ማድረግ ያለብን? ምንድን ነው የሚያስፈልገው? በዚህ በኩል ብንሄድ ነው የሚሻለው፣ በዛ በኩል ነው ሄድ የሚሻለው ብለን አንድ ሆነን የአባይን ግድብ ማስጨረስ አለብን ብዬ አስባለሁ። እኛ እንደሚሰማን ሁሉ እርግጠኛ ነኝ ሁሉም ኢትዮጵያዊ በየቤቱ በቁጭት የሚንገበገብ ይመስለኛል። ግን ለዚህ ምንድን ነው ማድረግ ያለብን በስራ ላይ ማዋል ነው ያለብን ከዚህ የበለጠ እንዴት ነው የበለጠ ገንዘብ ማሰባሰብ የምንችለው እንዴት ነው ይሄን ግድብ ማስፈጸም የሚችለው ነገር ላይ ሰፊ መድረክ ተከፍቶ ብዙ መስራት እንዳለብን ነው የሚሰማኝ ወይዘሮ ዘለቃ መለሰ አቶ ጥላይ ተከተል በአደላይድ የታላቁ ህዳሴ ግድብ የገንዘብ እና ስጦታ አሰባሳቢ ኮሚቴ አስተባባሪ አባላት ስለ ቃለምልልሱ እናመሰግናለን እኛም እናመሰግናለን